ባለፉት 25 ዓመታት ዓለም አቀፉ የሰው ልጆች ብልጽግና ወይንም ልማትና እድገት ምጣኔ በከፍተኛ ፍጥነት ቢገሰግስም ከሰሃራ በስተደቡብ ያሉ የአፍሪካ ሀገሮች ግን እኩል ተጠቃሚ እንዳልነበሩ ዓመታዊው የሰው ልጅ ብልጽግና ወይም ልማት ዘገባ አመልክቷል። በዚህ መለኪያ መሰረት በዓለም ከሶስት ሰዎች አንዱ በዝቅተኛ የኑሮ ደረጃ የሚጎሳቆል ነው። ኢትዮጵያ በብዙ ዘርፍ እድገት እንዳስመዘገበች ቢነገርም በዚህ የብልጽግና መለኪያ ግን አንድ መቶ ሰባ አራተኛ ደረጃ ላይ ተቀምጣለች። መለስካቸው አምሃ ዝርዝሩን ልኳል። በተባበሩት መንግስታት ድርጅት የልማት መርሃ ግብር ወይም ዩኤንዲፒ በየዓመቱ የሚወጣው ሂውማን ዴቨሎፕመንት ሪፖርት ማለትም የሰው ልጅ ብልጽግና እድገት ዘገባ ዛሬ በብሔራዊ ደረጃ ይፋ ተደርጓል። በአዲስ አበባ ሂልተን ሆቴል ይፋ የተደረገው ይህ ዘገባ እንደሚለው በተለይ ባለፉት 15 ዓመታት ዓለም አቀፉን የሰው ልጆች ብልጽግና ግስጋሴ መጠን ለተመለከተ ፍጥነቱ አስደናቂ ነው። ይሁንና ከሰሃራ በስተደቡብ የሚገኙ የአፍሪካ ሀገሮችን ሁኔታ ላስተዋለ እውነታው የተለየ መልክ ይኖረዋል። የልማት ውጤቱ ወይም የሀብቱ ክፍፍል በእጅጉ ያልተስተካከለ ነው። ሴቶች፣ ልጃገረዶች፣ የገጠሩ ሕዝብ፣ ስደተኞችና በግጭት አካባቢ ያሉና በዚህም ጥቃት የደረሰባቸው ሰዎች ስርዓታዊ ይዘት ባለው መንገድ መገለል ደርሶባቸዋል ይላል። በኢትዮጵያ የመንግስታቱ ድርጅት አስተባባሪ የዩኤንዲፒ ተወካይ ሚስስ አሁና ኢዚያኮኖ ኦኖቺ ሁኔታውን እንዲህ ገልጸውታል። ከሁሉ አስቀድሞ የሰው ልጅ ብልጽግና የሁሉም ነው። ማንም ከዚህ መገለል የለበትም ወይም ወደኋላ ኋላ ሊተው አይገባም። ይሁንና ይህን ሁላችንም እናውቃለን እና በዘገባው እንደተገለጸው የሰው ልጅ ብልጽግና እየተስተካከለ አልነበረም። የሰው ልጅ ድህነትም እየቀጠለ ነው። እድገቱ የተወሰኑ ስብስቦችን፣ ማኅበረሰቦችን፣ ህብረተሰቦችንና የተገፉና ወደ ኋላ የተተዉትን ወደ ጎን ትቷቸው አልፏል። አንዳንዶቹ መሰረታዊ የሆኑ የሰው ልጅ ልማት ደረጃ ደርሰዋል፣ አንዳንዶቹ ደግሞ ያንንም አላገኙም። በዓለም ላይ የሚታየውን አጠቃላይ የልማት እድገት መጠን ብቻ ላስተዋለ፣ ለውጡ ከፍተኛ ቢሆንም ዛሬም ከሦስት ሰዎች አንዱ በከባድ ድህነት የሚሰቃይ ነው ይላል ዘገባው አሁና ኢዚያ ኳኗም በንግግራቸው ላይ ይህንኑ አስመልክተው ላለፉት ሀያ አምስት ዓመታት የተገኙት ድሎች ከፍ ያሉ ናቸው ቢባልም አሁንም ብዙ ፈተና እንዳለ ነበር ያስገነዘቡት። ለምሳሌ ዘገባው ባጽኖት እንደሚያሳየው በዓለማችን ከዘጠኝ ሰዎች አንዱ የተራበ ነው። ኤች አይ ቪ በአመት በዓለም ላይ ሁለት ሚሊዮን የሚሆን ሕዝብ ያጠቃል። ለእኛ በአፍሪካ ላለነው ህዝቦች የሚያሳስበን ይህ ዘገባ ከቃኛቸው 188 ሀገሮች መካከል 41 የሚሆኑት ሀገሮች በዝቅተኛ የሰው ልማት ደረጃ የተመደቡ ናቸው። ከእነዚህም መካከል አብዛኞቹ በእኛው አህጉር በአፍሪካ ይገኛሉ። ላለፉት አያሌ ዓመታት ከፍተኛ የኢኮኖሚ እድገት በኢትዮጵያ እንደተመዘገበ የገለጹት የብሔራዊ ፕላን ኮሚሽን ኮሚሽነር ዶክተር ይናገር ደሴ ናቸው። ኢትዮጵያ ሀዝ አቺቭድ broad-based and strong economic growth and commendable social development. ኢትዮጵያ ላለፉት ብዙ ዓመታት ሰፊ መሰረት ያለው ጠንካራ የኢኮኖሚ እድገትና የሚበረታታ ማህበራዊ ልማት አስመዝግባለች። ለምሳሌ ላለፉት 13 ዓመታት አማካዩ የምጣኔ ሀብት እድገት 10 ነጥብ 6 ከመቶ ነበር። ብሔራዊው ገቢ በ2005 ዓ ም 247 ቢሊዮን ብር ከነበረበት በ2016 ዓ ም ወደ 747 ቢሊዮን ብር ደርሷል። ዓመታዊው የነፍስ ወከፍ ገቢም በእነዚህ ዓመታት በአምስት ጥፍ አድጎ ከ171 የአሜሪካ ዶላር ወደ 794 ዶላር አድጓል። ዛሬ በአገር አቀፍ ደረጃ ይፋ የተደረገው እንደ አውሮፓ አቆጣጠር የ2016 ዓ ም የሰው ልጅ ብልጽግና ዘገባ የ188 የዓለም ሀገሮችን የብልጽግና ደረጃ ዝርዝር ይዟል። የሰው ልጅ ብልጽግና ወይም ልማት እድገት መጠን የሚለካው በአያሌ መስፈርቶች ወይም መለኪያዎች ነው። በእነዚህ መለኪያዎች መሠረት ኢትዮጵያ ከ188 የዓለም ሀገሮች ደረጃዋ 174ኛ እንደሆነ ዘገባው ያመለክታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ